የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር በምህጻሩ ኢህአዴግ መደበኛ የሥራ አስፈጻሚ ኮሚቴ ስብሰባ በዝግ እንደቀጠለ ነው። ታህሳስ 2 ቀን 2010 ዓ ም የተጀመረው ስብሰባ ዝርዝር ጉዳይ በይፋ ባይነገርም በተለያዩ የመገናኛ አውታሮች ግን በኢህአዴግ አባል ድርጅቶች መካከል መቃቃር መፈጠሩ ይሰማል። የሕግ ባለሙያና ጦማሪ ዳንኤል ብርሃኔ ከልዩነት ያለፈ ነገር አይታያቸውም። አንዳንድ ነጥቦች ላይ የሚታይ ልዩነት ወይ መሰማት ሊኖር ይችላል፣ ግን እንደ አጠቃላይ ግን አሁን ይሄ በሶሻል ሶሻል ሚዲያና በተለያዩ ቦታ ላይ የምናየው በአብዛኛው ምኞት ነው። ይጣላሉ፣ ይለያያሉ ኦር እንደዚህ የሚለው እነዚህ ሶስት ድርጅቶች ወይም አራት ድርጅቶች እንዳጠቃላይ ከጋራ ህልውና ውጭ እንደ ጋራ እንዳይህዲ ካላቸው የተለየ የፖለቲካ ፊውቸር የፖለቲካ እድል የፖለቲካ ጣፋንታ አራት ላይ የፖለቲካ ጣፋንታ ይኖራቸዋል ብዙም አይታየኝም። ጦማሪና የዩኒቨርሲቲ መምህሩ ስዩም ተሾመ ከኢህአዴግ ስብሰባ ቀደም ብሎ ህዋት የደረሰበት ውሳኔ ስር ነቀል ለውጥ አልባ መሆኑ በድርጅት ውስጥ ውጥረቱን አባብሷል ይላሉ። የሀገሪቱ የደ ነት ሹማምንት በህወሓት ስራ አስፈጻሚነት መመረጣቸውም በኢህአዴግ አባላት ላይ ተጽዕኖ ፈጥሯል ሲሉ ተናግሯል። በእርግጥ አሁን በይፋ እንደሚታየው በኦህዴድና በአዴን በአንድ ወገን እንዲሁም ህወሓትና ዳይዴን በሌላ ወገን ሆነው ልዩነት ተፈጥሯል። ልዩነት ሲፈጠር ምንድን ነው የሚደረግ? ይህ ግለሰብ ስራው ምንድን ነው? የፓርቲ አባ በኩሉን እዛ ጋር የተቀመጠው ከበአዴንና ከኦህዴድ አመራሮች የተለየ ሀሳብ ተነስቶ የተለየ አቋም ሲያራምዱ ምናልባት እንደተባለው ስብሰባ ረግጠው ከወጡ ይህ ግለሰብ ምን ሊሰራ ነው? የሀገሪቱ ደህንነትና የህዝብ ሰላም እንዲያስከብር የተሰጠውን ጸጥታ መዋቅሩን ተጠቅሞ እነዚህን የፖለቲካ መራጮች ላይ ተጽዕኖ ለማሳረፍ መንቀሳቀስ የሚጀምርበት ሁኔታ ነው ያለው ጦማሪ ስዩም አያይዘው ሲናገሩ የኦህዴድና የብአዴን አባላት ላይ ማስፈራራትና ጫና በመፍጠር የህወሓት የበላይነትን ለማስጠበቅ እየተሰራ ነውም ብሏል። የኢህአዴግ ድርጅቶችን አስተሳስሮ የቆየው የብሔር ፖለቲካ ቢሆን የተወሰኑ ወገኖችን የሚጠቅም በመሆኑ ልዩነቱ እየሰፋ መጥቷል ሲሉ አክሏል። እንደ ጦማሪ ዳንኤል ግን በግንባር ውስጥ ተፈጠረ የተባለው ልዩነት በድርጅቶች መካከል ሳይሆን በግለሰብ ደረጃ የተከሰተ ነው። እንደ ድርጅት ኦህዴድ፣ ወይም ባዴን፣ ወይም ህወሓት፣ ወይም ደህዴን አኩርፎ ወይም ጥሎ የሚወጣበት ወይ እንደዛ ነገር እኔ አልጠብቅም በበኩሌ። ነገር ግን በግለሰብ ደረጃ በተለያየ ምክንያት ቱ እንደየሰው አሳሰብ ነው። በተለይም ከጫፍ ላይ የሚወጣ ሰው ይኖራል። አንዳንዴ ቅሬታ ያለ ጉዳይና እዚህ የምጨቃጨቅበት ጉዳይ አንድ ላይ ሆን ይችላል። ግን ያው የዛ ነጸብራቅ ነው የሚሆነው እና በአንዴ በሌላ መልኩ ችግሮቻችን እነዚህ ናቸው ብለው ሲስማሙ፣ እነዚህ ችግሮቻችን አይደለም ብለው ውድቅ ሲያደርጉ ይህን አልስማማም ብሎ ጫፍ የሚወጣ ሰው ይኖራል፣ ወይ ሪዛይን የሚያደረግ ይኖራል። ጦማሪ ዳንኤል አያይዘውም ከኢህአዴግ አባል ድርጅቶቹ የተለያዩ ሀሳቦች በተለያዩ ሰዎች ቀርቦ በዚያ ላይ ክርክር ተደረገ እንጂ አንዱ ቡድን ሌላውን ቡድን እያጠቃ ነው የሚል መረጃ የለኝም ብሏል። በሀገሪቱ ሰፍኖ የቆየው የብሔር ፖለቲካ ተቃራኒ ለሚሉት ሌላ ወገን ጥላቻ የማሳየት የማድላትና የመግፋት ባህር ያለው ያሉት ጦማሪ ስዩም በሀገሪቱ ቅራኔ ለመስፋፋቱ ሰበቡ ያነው ባይ ናቸው ካለፉት ሀያና ሀያ አምስት ዓመታት ወዲህ ግን በአማራና በኦሮሞ ተወላጆች መካከል በተለይ በዩኒቨርሲቲ ተማሪዎች መቀራረብ መታየቱ በኢህአዴግ አባል ድርጅቶች ውስጥም ተንጸባርቋል ብሏል። በኢህአዴግ አባል ድርጅቶች ውስጥ እንኳን ሁለቱ ፓርቲዎች በጋራ አንድ ላይ ትብብር ፈጥረው የህወሓት የበላይነት ይብቃ ብለው ከህወሓት ጋር የኃይል ሽኩቻ ውስጥ የገቡበት ሁኔታ ነው ያለው እና የዚህ ሁሉ መሰረቱ አንደኛ በህወሓት ኢህአዴግ የፖለቲካ አመላክ የተመሰረተው የብሄርተኝነት አመለካከት አንድ ሁለተኛ ደግሞ ይሄ የብሄርተኝ አመለካከት እንዲሁም የአጠቃላይ የፖለቲካ ስርዓቱ የህወሓትን የበላይነት ለማስቀጠል ተብሎ በዛ ላይ የተመሰረተ እንደሆነና ያ ነገር ይብቃ፣ የአካባቢ ፖለቲካ አመለካከት ይዞ ብሄርተኝነት ይቀየር፣ የህወሓት የበላይነት ይብቃ የሚለው ነገር ይበልጥ ተጠናቅሮ የቀጠለበት ሁኔታ እንዳለ ነው የሚታየኝ። በዝግ ስብሰባ የተቀመጠው የኢህአዲግ የፌስቡክ ገጽ ላይ እየታደስን እንሰራለን እየሰራን እንታደሳለን የሚል መፈክሩ በጉል ሰፍሯል። በእርግጥ በኢህአዲግ አባል ድርጅቶች መካከል ምን እንደሚፈጠር መገመ መገመት አይቻልም። በመላ አገሪቱ የሚታዩ ውጥረቶችም አቅጣጫቸው አይታወቅም